የማንነትና ራስን በራስ የማስተዳደር ጥያቄ ከሚነሳባቸው የትግራይና የአማራ ክልል አዋሳኞች መካከል የሆኑት የጠለምት ወረዳዎች ማለትም ከማይጸብሪ ከተማ እንዲሁም ከምዕራብ ጠለምትና ከምስራቅ ጠለምት አካባቢዎች በሰሜን ኢትዮጵያው ጦርነት ምክንያት ተፈናቅለው ነበር የተባሉ ከአስር ሺህ በላይ ሰዎችን ወደ ቀያቸው መመለስ ተችሏል ሲል በሀገር መከላከያ ሚኒስቴር የሰሜን ምዕራብ ዕዝ አስታውቋል። መንግስታዊው የኢትዮጵያ ዜና አገልግሎት በአዋቢነት የጠቀሳቸው የዕዙ ምክትል አዛዥ ሜጀር ጄኔራል መሰለ በለጠ ከሰኔ ሰኔ 19 እስከ ሰኔ 22 ቀን 2016 ዓ.ም ተመረተ ባሉት ጊዜያት ውስጥ በአራት ዙሮች ተፈናቃዮቹን ወደ ቀያቸው የመመለስ ስራ እንደተሰራ አብራርተዋል። ወደ ቀያው በሚገባበት ጊዜም የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ህዝቡ በአጠቃላይ በደስታ በልልታ፣ በከፍተኛ የወገናዊነት ስሜት ነው ህዝቡ የተቀበለው። የሁለቱ ክልሎች የየራሳቸውን ስራ አውቀው መስራት መከላከያም የሁለቱን ክልሎች ስምምነት መሰረት በማድረግ ብቻ ስራውን በመስራቱ ተፈናቃዩ ያለምንም ችግር ወደ እንዲመለሱ ናል ማለት ነው። በአንጻሩ የጠለምት ወሰንና ማንነት አስመላሽ ኮሚቴ የሕዝብ ግንኙነት ኃላፊ መምህር ደጀናምባው ግን ቀድሞ መግባባት ከተደረሰበት ቁጥር የበዛ ነው ሲሉ ተቃውመዋል። ቅር ሺ ሚያህል በጠለምት ያን ያህል ተፈናቃይ የለንም። ሶስት ሺ ሶስት መቶ ስሳ ሁለት አካባቢ ናቸው። እንደኛ የተጠኑ ያሉን ተፈናቃይ እንዲመለሱ ከእኛ ጋር ኮሚኒኬት ስናደርግ የነበርን ሞላው በዚህ ግንባር ሂዶ የነበረ የቲዲኤፍ ሰራዊት ጸለምት ውስጥ ገብቷል። እኛን የምናውቃቸው ታጣቂ በምልሻ ስም የገቡ በህዝብ ቁመው ተተችተዋል። ቲዲኤፍ የነበሩ በሞሉ ገብተ ያለ ከተማ የሚታይ ግን በህዝብ ቀርበው ያልተተች ናቸው። አናውቃቸውም። መንግስት ነው ያመጣቸው። ፈርሰው ነው የመጡ፣ በስም ተፈናቃይ ናቸው የገቡ፣ ምልሻ ናቸው በሚል ስም የገቡ ግራ ተጋውተዋል። ማህበረሰቡ ምንድን ነው የሚሆነው? የሚያውቀው ነገር የለም ማህበረሰቡ። የሰሜናዊው ምዕራብ ትግራይ ምክትል አስተዳዳሪ ከላሊ ሀጋዚ በተፈናቃዮቹ ያመላለስ ሂደትና በተሰነዘሩት ቅሬታዎች ላይ ምላሻቸው እንዲሰጡን በስልክ ደውለን አግኝተናቸው ነበር። ምክትል አስተዳዳሪው ቆይተን እንድንደውል በነገሩን መሰረት መልሰን ስንደውል ስልካቸው ባለመነሳቱ በዚህ ዘገባ ምላሻቸውን ማካተት አልተቻለም። ይሁን እንጂ ባለፈው አርብ ሐምሌ 12 ቀን 2016 ዓመተ ምህረት ከራያ አላማጣ አካባቢ ተሰንዝሮ ለነበረው ተመሳሳይ ቅሬታ ለአሜሪካ ድምጽ ምላሽ የሰጡት የደቡብ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ውንጀላውን ማጣጣላቸው ይታወሳል። የሰሜን ምዕራብ እዝ ምክትል ተወዛጅ ሜጀር ጄኔራል መሰለ በበኩላቸው ተፈናቃዮችን የማስመለስ ሂደቱ በጥንቃቄ እየተፈጸመ ነው ይላሉ። ተፈናቃይ ያልሆነ ሰው እንዳይመጣ ስጋት ስለነበረ ከሁለቱም ወገን ተፈናቃይ ውስጥ ከነበሩም እዚህ ከነበሩም፣ ከሁለቱም ወገን የሀገር ሽማግሌዎችን በመምረጥ በማደራጀት የቀበሌ ነዋሪ መሆን አለመሆናቸውን የማረጋገጥ ስራ ተሰርቶ፣ ሁለቱ ሽማግሌዎች እንኳ ያልተግባቡበት ቢኖር ወደ ህዝቡ ቀርቡ አስተያየት ተሰጥቶበት ነው እንዲገባ የተደረገው። እስካሁን ድረስ በዚህ ሂደት የቀበሌ ኗሪ ያልሆነ ሰው በመሰረቱ ገብቷል አይባል። የጠለምት ወሰንና ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ መምህር ደጀን፣ በሌላ በኩል ከሰሜኑ ጦርነት ፍጻሜ በኋላ በአማራ ክልል ተቋቁሞ የነበሩት ጊዜያዊ አስተዳደሮች ፈርሰው ነው ተፈናቃዮቹ የገቡት ሲሉ ያክላሉ። በአስተዳደር ደረጃ ምንም የለም። በእነሱ ምትክ በቀበሌ አራት አራት ሽማግሌ ተመርጧል። በአገር ሽማግሌ ተብሎ ነው የሚስተዳደር ያለን። እነዚያ ሽማግሌዎች ደግሞ ሁለት ከማሩ የነበሩ ተፈናቃይ ናቸው። ሁለቱም ደግሞ ከዚ የቆዩ ናቸው። እነዚህ ሽማግሌዎች ግን ራሳቸው ገና ነው፣ እርቅ አልተካሄደም። ቁጭ ብለው መነጋገር አይችሉም፣ የቆየ ቂም አለ። ስለ ጉዳዩ ለማጣራት ለምዕራብ ጠለምት ዋና አስተዳዳሪ አቶ ባኃይሉ ቸኮለ ብንደውልላቸውም የሚመች ቦታ ላይ ለመሆናቸውን እንደገለጹልን የስልክ ምልልሳችን ተቋርጠዋል። ለማይ ጸብሪ ከተማ ከንቲባ አቶ ሰለሞን አታላይና ለምስራቅ ጠለምት ዋና አስተዳዳሪ አቶ ሞላልኝ በናይነህም በተመሳሳይ በእጅ ስልካቸው ላይ ብንደውልም ስልካቸው አልሰራልንም። ሜጀር ጀነራል መሰለ በለጠ የአካባቢው ሰላምና ጸጥታ በማስከበር ረገድ መከላከያው ኃላፊነት ወስዶ እየሰራ ስለመሆኑ አመልክተዋል። ቀደም ሲል የትግራይ ታጣቂዎች ነበሩ። በዚህ በስምምነቱ መሰረት ያለምንም ችግር እንዲወጡ ተደርጓል። ከቀጠናው ፍየሉ አካባቢ ነበሩ። በነገራችን ላይ ትልቅ ሀይል ነው፣ ኮር ነው የነበረው እንዲወጣ ተደርጓል። አሁን ከመከላከያ ውጭ ሌላ የታጠቀ ሀይል እንዲንቀሳቀስ አይፈቀድም። ውይይት ተደርገዋል። በስምምነቱን በተደጋጋሚ በእቅዱ ተገልጿል እሱ ነው ተግባራዊ እየተደረገ ያለው ጥበቃውም የጸጥታ ስራ ኃላፊነት ወስዶ እየሰራ ያለው መከላከያ ነው ሌላ የታጠቀ ኃይል የለም በሰሜን ኢትዮጵያው ጦርነት ምክንያት ከራያ አካባቢ ተፈናቅለው ነበር የተባሉ ከ አስራ አምስት ሺህ በላይ ሰዎች ወደ ቀያቸው እንደተመለሱ የደቡብ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስን ጠቅሶ የአሜሪካ ድምጽ መዘገቡ ይታወሳል ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ